ዶይቸ ቬለ ከጥቂት ቀናት በፊት የጀመረው አፍሪቃዊ ስርወ መሰረት የተሰኘው ፕሮጄ አፍሪካውያን ተንታኞችንና ጋዜጠኞችን በማነጋገር ለአፍሪቃውያን ስለማንነታቸው ተጨማሪ መረጃ የማቅረብ ዓላማ ይዞ ተነስቷል። የዶይቸ ቬለ የአፍሪቃ ክፍል ኃላፊ ክላውስ ሽቴከር እንደሚሉት የአፍሪቃውያን ማንነትንና ስርወ መሰረትን በተመለከተ በቂ መረጃ እንደማይቀርብ ከተገነዘበው በተለይ ከአህጉሩ ወጣት ብዙ መማር ይቻላል። ብዙ ወጣቶች በትምህርት ቤት ውስጥ ከአፍሪካዊ ስርወ መሰረታቸው ይልቅ ስለ ቅኝ አገዛዝ ታሪክ እንደሚማሩ በቅሬታ ገልጠዋል። እና እኛም ካሁን ቀደም የቀረበው የቅኝ ገዢዎች ትረካ ወጥመድ ውስጥ እንዳንወድቅ እንጠነቀቃለን። እንደ ዩጋንዳዊው ፕሮፌሰር ኤድዋርድ ኪሩሚራ አስተያየት የአፍሪቃን ታሪክ እንደሚገባው በማቅረቡ ሂደት ላይ በአህጉሩ የሚሰራበት የትምህርቱ ስርዓትና ለዚሁ የሚያስፈልገው ገንዘብ ዋነኛ ተግዳሮቶች ናቸው። አፍሪቃውያን ዩኒቨርስቲዎችን በወቅቱ ስንመለከት የታሪክ ክፍሎቻቸው ምናልባት ደካማ ከሚባሉት መካከል መሆናቸውን እንታዘባለን። የአፍሪካን ታሪክ እንዲያስተምሩ የምንፈልጋቸውን ሰዎች ከመጀመሪያውም እንዴት ማሰልጠን እንደሚኖርብን ልናስብበት ይገባል። በሌላ በኩል ይላሉ፣ ካሜሩናዊው ደራሲና የፖለቲካ አቀንቃኝ ኤኖህ ሜዮሜስ፣ ታሪክ በስልጣን ላይ ያለ መንግስትን ሕጋዊነት ለማረጋገጫ ሲያገለግል ቆይቷል። ካሜሩንን የመሰለች ሀገር ብንወስድ ከነጻነት በኋላ የተከተሉትን የመጀመሪያዎቹን አመታት የሚመለከት አንድም የተጻፈ ታሪክ የላትም። ምክንያቱም የፈረንሳይ ጦር በስልሳዎቹ አመታት ከካሜሩን ጋር ጦርነት አካሂዷል እና ስለዚያን ጊዜው ታሪክ በካሜሩን ትምህርት ቤቶች ውስጥ ብታስተምር ራሳቸውን የሀገሪቱ አዳኞች አድርገው ለሚያቀርቡት የአሁኑና የቀድሞ መንግስታት ትልቅ ችግር ነው የሚፈጥረው። እርግጥ ብዙሃኑ ወጣት አፍሪቃውያን ስለራሳቸው ታሪክ ብዙም ሊያውቁ ይችሉ ይሆናል፣ ግን ሁሉም ታሪካቸውንና ማንነታቸውን ለማወቅ ከፍተኛ ፍላጎት እንዳላቸው ማንም የሚክደው አይደለም። ወጣቷ ኬንያዊት ደራሲና ፊልም ሰሪ እንዲንዳ ኪዮኮ የተደረገውንና ያለውን እንዳለ ማቅረብ መሆኑን ታስረዳለች። በምጽፍበት ጊዜ አንድ ነገር መዝግቤ በሰነድ ለመያዝ በማሰብ ነው የምጽፈው። የቅኝ አገዛዝን ታሪክ አይደለም የምጽፈው፣ የህዝብን ታሪክ ነው። ሰዎች በተወሰነ ዓመት ውስጥ እንዴት ይኖሩ እንደነበር ነው። የህዝቤን ታሪክ ነው። ይህንን በሰነድ መዝግቦ መያዙ አስፈላጊ ነው። አፍሪቃዊ ስርወ መሰረት የሚሰኘው የዶይች ቨለ ፕሮጄ በ25 ተከታታይ ክፍሎች ብዙም ስላልተነገረላቸው አንዳንድ አፍሪቃውያን ጀግኖች ታሪክ ያቀርባል።